በትግራይ ክልል መንግስት አስተባባሪነት የተመሰረተው የትግራይ ፓርቲዎችና ማህበራት ፎረም የክልሉ ወቅታዊ ትልቅ አጀንዳ ነው የተባለው የትግራይ ሕዝብ ደህንነትና ህልውና ዙሪያ ትኩረት አድርጎ እንደሚሰራ ምስረታው ይፋ ሲደረግ ተገልጿል። የትግራይ ክልል ገዢ ፓርቲ ህወሓት ተቃዋሚዎቹ ባይቶናና ሳልሳዊ ወያነ ትግራይ ከፖለቲካ ድርጅቶች ሰብሕድሪ ሲቪክ ማህበረሰብ ትግራይ፣ የትግራይ ምሁራን ማህበር፣ የአርሶ አደሮች፣ ወጣቶች፣ ሴቶች አደረጃጀቶች እንዲሁም ሌሎች የሙያ ማህበራት በአዲሱ ፎረም ተካተዋል። ሌሎች በትግራይ የሚንቀሳቀሱ እንደ አር ትግራይ የትግራይ ዲሞክራሲያዊ ፓርቲ አሲምባ ዲሞክራሲያዊ ፓርቲን ጨምሮ ሌሎች ተቋማት ግን በዚሁ ፎርም አልተካተቱም። የትግራይ ክልል ፍትህ ቢሮ ኃላፊና የህወሀት ማዕከላዊ ኮሚቴ አባል አቶ አሟኒ ላሰፋ እንደሚሉት አዲሱ የትግራይ ፓርቲዎችና ማህበራት ፎረም በትግራይ የጋራ አጀንዳዎች ዙሪያ ሁሉም ሀይሎች በጋራ እንዲሰሩ ያለመ ነው ይላሉ። ህዝብና አብ ሰዓት ዜጋ ህልውና ደህንነትን አደጋ ህዝባችን በአሁኑ ወቅት አጋጥሞት ያለ የህልውናና ደህንነት አደጋ በትግራይ ያሉ የፖለቲካ ፓርቲዎች ሲቪክ ማህበራትና ሌሎች በጋራ ሆነው ለመታገልና ለመመከት ያለ ማደረጃጀት ነው። አጋጥመውን ያሉ አደጋዎች በግልጽ አስቀምጠናቸዋል። ውስጣዊ የሚባሉ አሉ፣ ከውጭም የሚመጡ አደጋዎች አሉን። ደጋዊ ዝኾኑ ሓደጋታት እውን ኣለውና የፎረሙ መሰረታዊ መርሆዎች ተብለው ከቀረቡ ነጥቦች መካከል ህገ መንግስቱና ህብረ ብሔራዊ ፌዴራላዊ ስርዓቱ ማክበር፣ የትግራይ ራስን በራስ የማስተዳደር መብት ማስጠበቅ፣ ቅድሚያ ለህዝብ ደህንነትና ህሉና ሰጥቶ መንቀሳቀስ ስልጡን የፖለቲካ ባህል መገንባትና የሚያጋጥሙ ፈተናዎች በጋራ መከላከል የሚሉ ይገኙበታል። የፎረም ምስረታ ይፋ በተደረገበት ስነ ስርዓት ባይቶናን ወክለው የተገኙት የባይቶና ስራ አስፈጻሚ አባል ረዳት ፕሮፌሰር አብርሃ ተክሉ ፓርቲያቸው ፎረሙን መቀላቀሉ ጠቅሰው የሚያጋጥሙ ፈተናዎች ሁሉን አቀፍ በሆነ መንገድ ለመከላከል ያለማደረጃጀት ብለውታል። እዚ ህዚ አጋጥምና ዘሎ ብድሆ አሁን አጋጥሞን ያለ ፈተና መነሻው ከውስጥና ከውጭ ነው። ይህ መከላከል የምንችለው ውስጣዊ ችግሮቻችን በሚገባ ትረተን ለነሱ መፍትሄ የሚሆን ስራዎች በመስራት የውጭ አደጋዎችም ኃይላችን ሳይበታተን ሳንዳከም አግላይ የሆነ አካሄድ ሳንከተል መመከት አለብን። ሀይልና ተከፋፈልና ክንምክቱ ከም ዘለና በሌላ በኩል የትግራይ ክልል መንግስት በጋራ አጀንዳዎች ዙሪያ ይሰራሉ፣ ይመክራሉ በሚላቸው መድረኮች እንዳይሳተፉ እንደሚያደርጋቸው የተለያዩ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገልጸው ይተቻሉ። የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ለህወሀት ታማኝ የሚባለ አካላት ሁሉም ተጠርተው ነበረ። አሁንም በትግራይ ያሉ ለህወሀት ፍቅር ቤታ ያላቸውና በህወሀት የሚታመኑ ድርጅቶች ተጠርተዋል። ሌላው ደግሞ መቼም በኢትዮጵያ ያሉ ማህበራት ይጠበቃሉ የኢህአዴግ አገልጋዮች ነበሩ። አሁንም በትግራይ ያሉም የህወሀት አገልጋዮች ናቸው። የሴቶች ማህበር፣ የወጣቶች ማህበር፣ አካል ጉዳተኛ ማህበር፣ ታጋዮች ማለት ነው፣ ወዘተ እያሉ የራሳቸው ድርጅቶች ናቸው እና እነዚህ ነጻ ማህበር አይደሉም። ህወሀት ፎረም አቋቁም ያለው ይላል እንጂ ራሱን በራሱ እየተሰበሰበ ያለው ምክንያቱም እነዚህ አካላት ሁሌ የህወሀት መሳሪያ ነበሩ። ከዚህ ውጪ ፌዴራሊስት የተባሉ ኃይሎች ባሰባሰበ መድረክም እንዲሁ ተመሳሳይ ሁኔታ መታየቱ አቶ አንዶም ጨምረው ይናገራሉ። የፌዴራሊስት ኃይል ስላልሆንን አይደለም፣ እንዲያም ከኛ ይልቅ ህወሀት በአይዲዮሎጂው ዩኒታሪ ነው፣ ፌዴራሊስት አይደለም። ለ27 ዓመት ያየነው በማዕከላዊ ጥርንፍነት የተያዘ ስርአት እንደነበረ እናስታውሳለንና እኛ ብቻ አይደለም አዴፓም ትዴፓም እኛም አልጠሩንም። ዛሬም ፎረም ተቋቁማል የሚል ሰምቻ አለው። ዚያም፣ ያው እንደ ድሮው ነው ማለት ነው። ህወሀት ከሀቀኛ የፖለቲካ ድርጅቶች አብራ መስራት፣ በተለይ የትግራይ አብሮ የመስራት ፍላጎት እንደሌለው ይታወቃል። ለዲ ደብሊዩ ዘገባ ሚሊዮን አይ ስላሴ መቀለ